ኢትዮጵያ በታሪኳ ከወታደራዊው የደርግ ዘመነ መንግስት ጀምሮ ለሶስት ጊዜ የሕዝብና ቤቶች ቆጠራ አከናውናለች። ቆጠራው የሀገሪቱን ሕዝብ ለማወቅና ለማስተዳደር፣ ለአስተዳደራዊ ጉዳዮች፣ ለእቅድ ዝግጅትና የልማት ስራዎችን በፍትሐዊነት ለማከናወን ሕዝብን የተመለከቱ ጥልቅ የምርምርና የተጣጣሙ የመንግስት እቅዶችን ለማከናወን አስፈላጊ በመሆኑ በኢፌድሪ ህገ መንግስት አንቀጽ 103 ላይ ቆጠራው በየአስር ዓመቱ እንዲከናወን ተደንግጓል። አራተኛው የኢትዮጵያ የቤቶችና ሕዝብ ቆጠራ ከአንድ ዓመት በፊት ህዳር ጋር 2010 ዓ.ም መከናወን የነበረበት ቢሆንም ሀገሪቱ ገብታበት የነበረው ቀውስ እንዲራዘም አድርጎታል። ጉዳዩ ከህዝብ ህልውና ጋር የተሳሰረ እንደሆነ በመግለጽ በተለይ ሶስተኛው የህዝብና ቤቶች ቆጠራ ግልጽ ችግር የነበረበት ነው ያሉት በአዲስ አበባ ዩኒቨርሲቲ የህግና አስተዳደር ትምህርት ክፍል ረዳት ፕሮፌሰሩ ዶክተር ሲሳይ መንግስቴም ህዝቡ አሁን በነጻነት ማንነቱን በትክክል ለኔ ብሎ በመግለጽ ንቁ ተሳትፎ ሊኖረው ይገባል ብለዋል።

አሁን የነጻነት አየር አለ። በአንጻራዊነት ለውጦች አሉ። ይህን ለውጥ ተጠቅሞ ህዝቡ በትክክል ራሱን መግለጽ መቻል አለበት። ማንነቱን፣ ሃይማኖቱን በትክክል ማንጸባረቅ አለበት። ያስባለው ስራው ከሶስት ዓመት በፊት እንደተጀመረና አንድ መቶ ሀምሳ ሺህ የቆጠራ ቦታዎች መከለላቸውን ለዲብሊው የተናገሩት የማዕከላዊ ስታቲስቲክስ ኤጀንሲ ዋና ዳይሬክተር አቶ ቢራቱ ይገዙም የቆጠራ መጠይቆች መዘጋጀታቸውንና ስራውን በዲጂታል ስርዓት እንደሚከናወን አንድ መቶ ዘጠና ሺህ ሰው በቆጠራው ላይ እንደሚሳተፍም አብራርተዋል። ተሰርተዋል። መጋቢት አዘኝ የቆጠራ ቀን ተደርጎ ይወሰድና ከመጋቢት ሰላሳ ጀምሮ በተከታታይ ባሉት አጭር ቀናት ውስጥ ቆጠራው እንዲጠናቀቅ ይደረጋል። ቆጠራው አንድ ቦታ ከተጀመረ በአጭር ቀናት ውስጥ ይጠናቀቃል በሚለው ካርታ ሆኖ የተጻፋ የሕዝብና ቤት ቆጠራ ስራው በትክክል ከተከናወነ ውጤቱ ነሐሴ ወር መግቢያ ላይ ሊታወቅ እንደሚችል አቶ ቢራቱ ይገዙ ነግረውናል። እያንዳንዱን አንድ በአንድ በትክክል መረጃው ተላልፎ በመረጃ ቀዋት ውስጥ የመግባቱ ፍተሻ መሰራት አለበት። ከሁሉ በፊት ወደ ውጤት በመትሄዱበት እነዛ ፍተሻዎች የተወሰነ ጊዜ ይጠይቃል። ስለዚህ በታቀደው ልክ ከተሰራ ወደ አራት ወር ኢትዮጵያ ባለፈው አመት ሞትና መፈናቀል ላይ ይሎባት በአንድ አመት ጊዜ ውስጥ ሁለት ጊዜ የአስቸኳይ ጊዜ አዋጅ መደንገጓ ይህ ስራ እንዳይከናወን አድርጎታል መራዘሙ አሁን ካለው ነባራዊ ሁኔታ ጋር ተዳምሮ መልካም መሆኑን ግን ዶክተር ሲሳይ መንግስቴ ይናገራሉ ዜጎች በመሰላቸው መንገድ ራሳቸውን የሚገልጹበት እድል አግኝተዋል ባለፈው አመት ተቆር ተካሄዶ ቢሆን ግን በችግር ውስጥ ሆኖ ስለሚካሄድ በትክክል ዜጎች ማነታቸውን ለመግለጽ ይቸገሩ የነበረበት ሁኔታ ስላለ የቆጠራ ካርታው በልዩ ጥንቃቄ ተሰርቷል፣ ሳይካለል የቀረ ቦታ የለም ያሉትና ሶስተኛው የህዝብ ቆጠራ ያልተገባ ስራ እንደተከናወነበት ያመኑት አቶ ቢራቱ ይገዙ ከወር በኋላ የሚከናወነው የህዝብና ቤቶች ቆጠራ መሬት ላይ ያለውን በትክክል የሚያሳይ እንዲሆን ይደረጋልን ብለዋል። ያለፈው የቆጠራ ሁኔታ እንዴት ነበር? ምን ጥያቄዎች ስነሱ ነበር? እነዛን ነገሮች የመፈተሽና የመመርመር ሁኔታዎች ሰርተናል። በቢሮ ደረጃ እነዛ አይነት ነገሮች ዳግመኛ እንዳያጋጥሙ ወይም እንዳይነሱ ምን አይነት የአሰራር ሂደቶች መከተል አለብን ያነበረ የቅር ተግባር ላይ በትልቁ እኛ የሰራ ነው። ስለዚህ በእነዚህ በተቀመጡት ሂደቶች በዚህ መልክ ከተከደ የነበረውን ችግር ይቀርፋል። በመሬት ላይ ያለውንም ትክክለኛ የህዝብ ቁጥሩ እያሳይ በዚህ ደረጃ ያለውንም የሚነሱትንም ቅሬታዎች ይቀርፋል የምልምነታል። ለአራተኛው የህዝብና ቤቶች ቆጠራ ስራ ሶስት ነጥብ አምስት ቢሊዮን ብር መመደቡንም ሰምተናል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።